የዲደብልዩ ዜና በመጀመሪያም ዋና ዋና ዜና የኢትዮጵያ መንግሥትና የፋኖ ታጣቂዎች የሚያደርጉትን የእርስ በርስ ጦርነት አቁመው ድርድር እንዲጀምሩ በአማራ ክልል የተቋቋመ የሰላም ምክር ቤት ጥሪ አቀረበ። የግብረ ሰናይ ድርጅቶች የሱዳን ሰው ሰራሽ ረሃብ ከተፈራው የከፋ ሊሆን እንደሚችል አስጠነቀቁ። የኬንያ መንግስት የግብር ክፍያን በከፍተኛ መጠን ለመጨመር የነበረው እቅድ በቀሰቀሰው ተቃውሞ ቢያንስ 30 ሰዎች መገደላቸውን ሂውማን ራይትስ ዎች አስታወቀ። እስራኤል ሊባኖስን ብታጠቃ ከሁሉም አጋሮቿ ተባብራ ከሂዝቦላህ ጎን እንደምትቆም ኢራን አስጠነቀቀች። ዜናው በዝርዝር የኢትዮጵያ መንግስትና የፋኖ ታጣቂዎች የሚያደርጉትን የእርስ በርስ ጦርነት አቁመው ድርድር እንዲጀምሩ በአማራ ክልል የተቋቋመ የሰላም ምክር ቤት ጥሪ አቀረበ። የእርስ በርስ ጦርነቱን በድርድር ለመፍታት ፈቃደኛ ነኝ ያለው የኢትዮጵያ መንግስት ብዙ አደረጃጀትና መሪ አላቸው ያላቸው የፋኖ ታጣቂዎች ለመደራደር አንድ መሆን አለባቸው በማለቱ ምክር ቤቱ መቋቋሙን ዛሬ ቅዳሜ የወጣ መግለጫ ይጠቁማል። በባህር ዳር ለሁለት ቀናት ሲካሄድ ከቆየ ጉባኤ በኋላ የተቋቋመው ምክር ቤት በመንግስትና በፋኖ ታጣቂዎች መካከል ሊደረግ ይችላል ያለውን ድርድር የማመቻቸት ኃላፊነት የተጣለበትና 15 አባላት ያሉት ነው። ምክር ቤቱ ከሐምሌ 2015 ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች ውጊያ ንጹሐን መገደላቸውን ከ12 እስከ 13 ቢሊዮን ብር የሚገመን ንብረት መውደሙን አስታውቋል። በአማራ ክልል ዜጎች ያለ ከልካይ በጠራራ ፀሐይ ይዘረፋሉ፣ ይገደላሉ ያለው ምክር ቤቱ ዛሬ ቅዳሜ ባወጣው መግለጫ መንግስትና የፋኖ ታጣቂዎች ለድርድር እንዲቀመጡ ጥሪ አቅርቧል። ለፌዴራል መንግስት ለአማራ ክልል መንግስትና ለፋኖ ኃይሎች እየተደረገ ያለው የእርስ በርስ ጦርነት ነው እየተደረገ ያለው ወንድም ወንድሙ ልጅ ከአባቱ ጋር መገዳደል ነው። ስለሆነም የወገናችሁ ስቃይ ተረድታችሁ መሸናነፍ በማትችሉት ጦርነት ከመቆየት ሁለታችሁ ማሸነፍ ወደምትችሉበት ንግግርና ድርድር እንድትገቡ አመቻች የሰላም ካውንስሉ አበክሮ ይጠይቃል፣ ለማግባባትን ይሰራል። በባህር ዳር ሲካሄድ የቆየው ጉባኤ ከፍተኛ የጦር አዛዦችና የአማራ ክልል መንግስት ባለስልጣናት የተሳተፉበት ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት በክልሎች የሚታዘዙ ልዩ ኃይሎች እንዲፈርሱ ውሳኔ ሲያስተላልፍ የተቀሰቀሰው ቀውስ ባህር ዳርና ጎንደርን ጨምሮ በበርካታ የአማራ ክልል ከተሞች ሰላማዊ ሰዎች ጭምር የተገደሉባቸው ውጊያዎችን አስከትሏል። የግብረሰናይ ድርጅቶች የሱዳን ሰው ሰራሽ ረሃብ ከተፈራው የከፋ ሊሆን እንደሚችል አስጠነቀቁ። በተባበሩት መንግስታት ድጋፍ የተካሄደ ጥናት 755ሺ ሱዳናውያን ከጠኔ አፋፍ እንደሚገኙ ማሳየቱን የፈረንሳይ ዜና አገልግሎት ዘግቧል። በተባበሩት መንግስታት የዓለም የምግብና የእርሻ ድርጅት ይፋ በሚያደርገው የተቀናጀ የምግብ ዋስትና ምደባ ኢኒሺየቲቭ ግምት ከሱዳን ህዝብ ግማሽ ያክሉ ማለትም 26 ሚሊዮን ገደማው ብርቱ የምግብ ዋስትና እጦት ገጥሞታል። ሜርሲ ኮርፕስ የተባለው የግብረሰናይ ድርጅት የሱዳን ዳይሬክተር ባሬት አሌክሳንደር ግጭቱ ገበሬዎችን በማፈናቀሉ ትክክለኛው ቁጥር በጥናቱ ከተጠቀሰው በላይ ሊሆን እንደሚችል ተናግረዋል። ኃላፊው እንዳሉት ከሚያዚያ 2015 ጀምሮ ውጊያ የገጠሙት ጄኔራሎች የግብረሰናይ ድርጅቶች ፈቃድ እንዲጠይቁ የሚያስገድዱትን ጨምሮ የሚከተሏቸው ውስብስብ አሰራሮች የእርዳታ አቅርቦቱን አስቸጋሪ አድርገውታል። በደቡብ ኮርዶፋን ግዛት ሰዎች በችግር ምክንያት ሳር ለመብላት መገደዳቸውን የዓለም አቀፉ ሬስኪው ኮሚቴ የሱዳን ዳይሬክተር ፋቲዛዝ ዩሱፍ ተናግረዋል ተናግረዋል። ፋቲዛዝ ዩሱፍ በእርግጠኝነት በቅርቡ በተለያዩ የሀገሪቱ ክፍሎች ሰዎች በምግብ እጦት ሲሞቱ እናያለን ሲሉ አስጠንቅቀዋል። የአሜሪካ ትራዶ ድርጅት ኃላፊ ሳማንታ ፓወር ለሁሉም ሱዳናውያን ሊተነበይ የሚችልና ቀጣይነት ያለው ሰብአዊ አቅርቦት ለማመቻቸትና ግጭቱን ለማቆም አብዱል ፋታህል ቡርሃን የሚመሩት የሱዳን ጦርና በመሐመድ ሐምዳን ዳጋሎ የሚታዘዘው ፈጥኖ ደራሽ ኃይል ለአፋጣኝ ተኩስ አቁም እንዲደራደሩ ጥሪ አቅርበዋል። የኬንያ መንግስት የግብር ክፍያን በከፍተኛ መጠን ለመጨመር የነበረው እቅድ በቀሰቀሰው ተቃውሞ ቢያንስ ሰላሳ ሰዎች መገደላቸውን ሂውማን ራይትስ ዎች አስታወቀ። የኬንያ የጸጥታ ኃይሎች ባለፈው ማክሰኞ ተቃዋሚዎችን ጨምሮ በተሰበሰቡ ሰዎች ላይ በቀጥታ መተኮሳቸውን ዓለም አቀፉ የሰብአዊ መብት ተሟጋች ባወጣው መግለጫ ገልጿል። ናይሮቢን ጨምሮ በተለያዩ የኬንያ ከተሞች ምን ያክል ሰዎች እንደተገደሉ በእርግጠኝነት እንደማይታወቅ የገለጸው ሂውማን ራይትስ ዎች ከአይን ማኞች በይፋ ከተሰራጩ መረጃዎች ከሆስፒታሎችና የአስክሬን ክፍሎች በተሰበሰቡ መረጃዎች ባለፈው ማክሰኞ ቢያንስ ገደላቸውን እንደደረሰበት ይፋ አድርጓል። በመሸሽ ላይ የነበሩ ተቃዋሚዎችን ጨምሮ የተሰበሰቡ ሰዎች ላይ ያለ ምክንያት መተኮስ በኬንያና ዓለም አቀፍ ሕግ ፍጹም ተቀባይነት የለውም ሲሉ የሂውማን ራይትስ ዎች የአፍሪካ ክፍል ተባባሪ ዳይሬክተር ኦትሲኖ ንምዋያ ተችተዋል። የኬንያ ባለስልጣናት ለጸጥታ አስከባሪዎቻቸው ሰላማዊ ተቃዋሚዎችን መጠበቅ እንዳለባቸውና የፖሊስ የጭካኔ እርምጃ በዝምታ እንደማይታለፍ ግልጽ ሊያደርጉ ይገባል ሲሉ ኃላፊው አሳስበዋል። በተቃውሞ ወቅት 22 ሰዎች መገደላቸውንና 300 መቁሰላቸውን የገለጸው የኬንያ መንግስት የሚያስተዳድረው ብሔራዊ ሰብዓዊ መብቶች ኮሚሽን በጉዳዩ ላይ ምርመራ እንደሚደረግ አስታውቋል። በናይሮቢ የሚገኙ የመብቶች ተሟጋች ስምንት ወታደራዊ መኮንኖች በከፈቱት ተኩስ የተቃውሞ አካል ያልነበሩትን ጨምሮ በርካታ ሰዎች መገደላቸውን ለሂዩማን ራይትስ ዎች ተናግረዋል። መቀመጫውን በዋሽንግተን ያደረገው የሰብአዊ መብቶች ተሟጋች የኬንያ ዓለም አቀፍ አጋሮች የጸጥታ ኃይሎች የወሰዱት እርምጃ በአፋጣኝ ግን ደግሞ ተአማኒ በሆነ መንገድ እንዲጣራ ግፊት እንዲያሳድሩ ጥሪ አቅርበዋል። እስራኤል ሊባኖስን ብታጠቃ ከሁሉም አጋሮቿ ተባብራ ከሂዝቦላህ ጎን እንደምትቆም ኢራን አስጠነቀቀች። በኒውዮርክ የኢራን ተልዕኮ ማስጠንቀቂያውን የሰጠው እስራኤልና የሊባኖስ ሂዝቦላህ ወደ ውጊያ ገብተው መላ ቀጠናው ሊተራመስ ይችላል የሚል ስጋት ባየለበት ወቅት ነው። በጋዛ 37834 ፍልስጤማውያን የተገደሉበት ውጊያ ከተቀሰቀሰ ወዲህ እስራኤልና ሂዝቦላህ ከሊባኖስ ድንበር አቅራቢያ ተኩስ ሲለዋወጡ ቆይተዋል። የእስራኤል ጦር በሊባኖስ ለሚፈጸም ጥቃት የተዘጋጀ እቅድ ምድር ጸድቆ መረጋገጡን አስታውቋል። ሂዝቦላህ በሰጠው ምላሽ እስራኤል ወደ ለየለት ግጭት እንደምትገባ አስጠንቅቋል። መቀመጫውን በኒውዮርክ ያደረገው በተባበሩት መንግሥታት የኢራን ተልዕኮ ዛሬ ቅዳሜ በኤክስ በኩል ባሰራጨው ማስጠንቀቂያ እስራኤል በሊባኖስ ላይ ሙሉ ወታደራዊ ጥቃት ከጀመረች አጥፊ ጦርነት እንደሚቀሰቀስ ዝቷል። ኢራን የመከላከያ ግንባሮች የምትላቸው አጋሮቿ ከእስራኤል ጋር ሊደረግ በሚችል ውጊያ ሊሳተፉ እንደሚችሉ ተልዕኮ አስጠንቅቋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የኢትዮጵያ መንግሥትና የፋኖ ታጣቂዎች የሚያደርጉትን የእርስ በርስ ጦርነት አቁመው ድርድር እንዲጀምሩ በአማራ ክልል የተቋቋመ የሰላም ምክር ቤት ጥሪ ያቀረበ። የግብረ ሰናይ ድርጅቶች የሱዳን ሰው ሰራሽ ረሃብ ከተፈራው የከፋ ሊሆን እንደሚችል አስጠነቀቁ። የኬንያ መንግስት የግብር ክፍያን በከፍተኛ መጠን ለመጨመር የነበረው ዕቅድ በቀሰቀሰው ተቃውሞ ቢያንስ ሰላሳ ሰዎች መገደላቸውን ሂውማን ራይትስ ዎች አስታወቀ። እስራኤል ሊባኖስን ብታጠቃ ከሁሉም አጋሮቿ ተባብራ ከሂዝቦላህ ጎን እንደምትቆም ኢራን አስጠነቀቀች። ዜናው በዚሁ አበቃ። ጥና ይስጥልኝ።